ከሱሪያ ከተማ ከአሌፖ ነዋሪዎችን ለማውጣት የተጀመረው ጥረት በመቋረጡ በብዙ ሺዎች አጣብቅኝ ውስጥ ገብተዋል። በዛሬ ዕለት እንዲያውም ከተማዋን የሚለቁ ነዋሪዎችን በሚያጓጉዝ ኮንቮይ አቅራቢያ ፍንዳታ ተሰምቷል። ከአሳድ ኃይሎች ጋር የደረሱትን የተኩስ አቁም ስምምነት የጣሱት ሽምቅ ተዋጊዎቹ ናቸው ሲሉ የመንግስቱ መገናኛ ብዙኃን ዘግበዋል። የተቋረጠው ነዋሪዎችን የማስወጣቱ ሂደት መቼ ሊቀጥል እንደሚችልም ግልጽ የሆነ ነገር የለም። ዘላቲካ ሆክ ያጠናቀረችውን ዘገባ ሰሎሞን ክፍሌ ያቀርባል። ከምስራቅ አሌፖ ከተማ የሚወጡ የቪዲዮ ቅጂዎች መንግሥት በተቆጣጠረው አንድ አካባቢ የአምቡላንስ መኪኖችና አውቶቡሶች ሲደርሱ ያሳያሉ። በዚያም በብዙ መቶዎች የሚቈጠሩ ነዋሪዎች ወደ ሌላ አማጽያኑ ወደሚቈጣጠሯቸው ግዛቶች ለመሄድ እየተጠባበቁ ነው። በመጪዎቹ ጥቂት ቀናት ጊዜ ውስጥ ከ ሺህ በላይ ሰዎች ናቸው ከተማዋን ለቀው እንደሚወጡ የሚጠበቀው። በሶሪያ የተባበሩት መንግስታት ድርጅት የሰብአዊ እርዳታዎች አማካሪ ያን ኢግላንድ ሲያስረዱ ከከተማዋ አስቀድመው እንዲወጡ የሚደረገው ህሙማን፣ ቁስለኞችና ሕፃናት ናቸው ብለዋል። ዓለም አቀፉ ኅብረተሰብ በአሌፖና ሌሎች የሶሪያ አካባቢዎች እየተካሄደ ያለውን ግድያና የንብረት ውድመት ለማስቆም በቂ ጥረት አላደረገም ሲሉም ያን ኢግላንድ ወቅሰዋል። 700,000 people and 15 besieged areas beyond East Aleppo. And የዓለም አቀፉ ማኅበረሰብ ጥረት ደህንነታቸውን ማስጠበቅ እንዳልቻለ ማሳያዎች ናቸው። የዓለም አቀፍ ሰብአዊ እርዳታ ሠራተኞች ወደ እነኛ አካባቢዎች እንዳይገቡ በማገድ የሚወቀሱት ደግሞ በውጊያው የሚሳተፉ ሁሉም ወገኖች ናቸው። የመንግስቱም የአማጽያኑም ወገኖች በአንድ ላይ ይወቀሳሉ። ዩናይትድ ስቴትስና ሌሎች አገሮች የሶሪያ መንግሥት ኃይሎች በሲቪሎች ላይ የሚፈጽሙትን ፍጅት ታግዛለች ሲሉ ሩሲያን ይኮንናሉ። ሞስኩ በሶሪያው ግጭት ጣልቃ የገባችው ራሱን እስላማዊ መንግሥት ነኝ የሚለውን ጽንፈኛ ቡድን ለመዋጋት በሚል ሽፋን መሆኑ ይታወቃል። ሐቁ ግን ለደማስቆ መንግሥት ወታደራዊ እርዳታ መስጠት ነው የዩናይትድ ስቴትሱ መከላከያ ሚኒስትር አሽ ካርተር ያስረዳሉ። እኛ እስላማዊ መንግሥት ነኝ ከሚለው አሸባሪ ቡድን ጋር እንዋጋለን ባልነው መሠረት እየተዋጋን ነው። ሩሲያውያኑ ግን በሶሪያው የእርስ በርስ ጦርነት የሚሳተፉት ዘግናኝና በማይረዳ መንገድ ነው። ማድረግ የሚገባቸውን ትክክለኛ ነገር እያደረጉ አይደለም ያሉት የሶሪያው ፕሬዚዳንት ባሻር አልአሳድ የምስራቅ አሌፖን መያዝ ታሪክ ተሠራ ሲሉ አወድሰውታል። ሽምቅ ተዋጊዎቹ ይዘዋት የቆየችውን ከተማ ለማስለቀቅ በተካሄደ ውጊያ ሴቶችና ሕፃናትን ጨምሮ አንድ ሺህ የሚገመቱ ሰዎች ሞተዋል። የሩሲያው ጀነራል ቪክቶር ፖዥኬር እንዲህ ብለዋል። የሶሪያ መንግሥት ወታደሮች ከዘጠኝ መቶ በላይ አሸባሪዎችን ገድለዋል፣ በብዙ ደርዘኖች የሚገመቱ የጦር መሳሪያዎችን አውድመዋል ነበር ያሉት። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ደግሞ አሌፖን ለቀው መውጣት የሚፈልጉ ተዋጊዎችና ሲቪሎች ያለ ችግር መውጣት እንዲችሉና በሌሎች ውጊያ በሚካሄድባቸው የሶሪያ ግዛቶች የእርዳታ ሠራተኞች መግባት እንዲፈቀድላቸው ጥሪ አቅርበዋል። እነኝህ እርምጃዎች ተግባራዊ ከሆኑ በሶርያውያን ላይ የሚፈጸመው ግድያና የሲቪሎች ስቃይ ይቆማል ብለን እናምናለን። ሩሲያና የፕሬዝዳንት ባሽር አልአሳድ መንግስት ከዚህ ውሳኔ ላይ ከደረሱ ደግሞ ግድያና ስቃዩ በጣም ፈጥኖ ይቆማል። መንግሥት አሌፖን እንደገና መቆጣጠር ቻለ ማለት ግን የሶሪያ የእርስ በርስ ጦርነት አከተመ ማለት አይደለም፣ ሲሉ የዩናይትድ ስቴትስ ባለሥልጣናት ይናገራሉ። ይልቅስ ለሀገሪቱ በዘላቂነት አዲስ የሰላም ንግግር ለማስጀመር ጥረቱን የበለጠ ከባድ ያደርገዋል ሲሉም ያስረዳሉ።